የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ሐሙስ ሕዳር 18 2012 ዓ.ም ምሽት ዝግጅታችን በቀጥታ ከአሜሪካ ድምፅ የዋሽንግተን ዲሲ ስቱዲዮ ተጀምሯል። የአማራ ክልል ወጣቶች ማህበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች የወጣቶችና ታዳጊዎችን ሕይወት እያበላሹ በመሆኑ መንግስት በአስቸኳይ እንዲዘጋቸው ጠየቁ። እጅግ በአጭር ጊዜ ውስጥ የፕሮፌሰርች ማለት እንግዲህ እንደ ሀገር፣ እንደ ክልል፣ እንደ ከተማ ማህበረሰባችን ማህበረሰባዊ ኢኮኖሚዊና ፖለቲካዊ ቀውስ ውስጥ መግባት የማይቀር አንድ በኢኮኖሚ ደረጃ ኢኮኖሚን ያናጋል ማለት ነው ቁማር ከሆነ ድረስ። ሌላ ፖለቲካ ደግሞ አጠቃላይ ያለውን የፖለቲካ ሁኔታ እንዳያውቅና በሱስ ተጠምዶ በቃ ሌላ ነገር እንዳይሰራ ለስራ እንዳይሰራ ያደርጋል። በዚህ ጉዳይ ላይ የኢትዮጵያ ብሔራዊ ሎተሪ አስተዳደርና የአማራ ክልልን ባለስልጣናት ጠይቀናል። የስፖርት ውርርድ ነው የምንለው። የስፖርት ውርርድ ማለት እዛ እናንተ አሜሪካ ሀገር እየተፈጸመ ያለ ህጋ የሆነ ነገር ነው አጥንተን ካላቸው ማህበራዊ ቀውስ ከማስከተላቸው አንጻር በቀጣይ ፈቃድ ማህበርሰው ጋር ለመውሰድ እየሰራን ነው ያለ ነው። የብሔራዊ ሎተሪ አስተዳደር የህዝብ ግንኙነት አስተባባሪ አቶ ቴዎድሮስ ንዋይና የአማራ ክልል ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገርን የሰማ ናቸው። ዝርዝር ዘገባው ቆየት ብሎ ይደመጣል። የቻይናው ግዙፍ አሊባባ የበይነ በረብ ላይ ገበያ መስራችና የቀድሞ ሊቀመንበር የኢትዮጵያን ጉብኝት አስመልክቶ ከቴክኖሎጂ ስትራቴጂስት እና የቴሌቪዥን ትርኢት አቅራቢው ሰለሞን ሙድጌታ ካሳ ጋር ቆይታ አድርገናል። ዛሬ እዚህ ዩናይትድ ስቴትስ ውስጥ የምስጋና ቀን ነው። ስለሱም ዘገባ እናስደምጣችኋለን። በዚህ ኢኒሽቲቭ ውስጥ ኢትዮጵያ በአፍሪካ የመ ሁለተኛዋን የሆነችው በ2018 ዓ ምት ሩዋንዳ የመጀመሪያዋ የኢደብዩቲፒ ኢኒሽቲቭ ተቀባይ ሆና ነበረ። የሁለተኛው ደግሞ ሀገር ጃክማ ኢትዮጵያ እንድትሆን ወስኖ ይሄ ሆነዋል ማለት ነው። ስለዚህ በጣም ትልቅ ውጤት ያመጣል ብዬ ተስፋ አደርጋለሁ። ሰለሞኑ ሙልጌታ ካሳ ከኛ ጋር ያደረገው ውይይት በምሽቱ ይደመጣል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ ይህንና ሌሎች ለምሽቱ ያዘጋጅናቸው ናቸው ዘገባዎችን ታዳምጣላችሁ። የዛሬውን መርሃ ግብር በመምራት ሀብታሙ ስዩምና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎች እንደሚከተሉ ይደመጣሉ። ከዜናዎቹ ጋር ተመልሰን መተናል። ሌሎች ፓርቲዎች ብልጽግና ፓርቲን በመክሰስ ሳይሆን አማራጭ ሀሳብን በማምጣት ይሞግቱን ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ መንግስታቸው ሕግና ስርዓትን ለማስከበር መቁረጥንም ጠቅላይ ሚኒስትሩ ተናግረዋል። በዛሬው ዕለት የግንባሩን መዋሃድና ና የብልጽግና ፓርቲን መመስረት አስመልክቶ ባስተላለፉት መልእክት ነው ይህን ያሉት። ከዚህ ጋ ጋር ተያይዞ ለትግሉ አስተዋጽኦ ያበረከቱ እንደ ፋኖ ቄሮ ዘርማና ሌሎች ወጣት አደረጃጀቶች የተግባር ማስታወሻ እንደሚያስቀምጡም ጠቅሰው የብልጽግና ፓርቲ መመስረትም የነዚህ ትግሎች ውጤት እንደሆነና ወጣቶቹ አሁንም አስፈላጊውን ጥረት እንዲያደርጉ ጥሪ አቅርበዋል። ዘገባውን ያደረሰን እስክንድር ፍሬው ነው። በምዕራብ ሐረርጌ ዞን ዋና ከተማ ጭሮ ወይም አሰበ ተፈሪ የሚገኘው የኦዳ ቦልቶም ዩኒቨርሲቲ ለ15 ቀናት ትምህርት መስጠት እንደሚያቆም አስታውቋል። ዩኒቨርሲቲው ከዚህ ውሳኔ ላይ የደረስኩት በተማሪዎች መካከል የተፈጠረውን አለመግባባት በተለያዩ መንገዶች ለመፍታት ሞክሬ ስላልተሳካ ነው ብሏል። ይሁንና አስራ አምስቱን ቀናት ዩኒቨርሲቲ ውስጥ መቆየት ለሚፈልጉ የምግብና መኝታ አገልግሎት እሰጣለሁም ብሏል። ባለፉት ሳምንታት በማኅበራዊ ሚዲያዎች በዩኒቨርሲቲ የሚማሩ ተማሪዎች ጉዳት እንደደረሰባቸው ተደርጎ ሲዘገብ የነበረ ቢሆንም ዩኒቨርስቲው ግን በፌስቡክ ገጹም ሆነ ዛሬ ከቪኦኤ ጋር በነበረው ቆይታ እነኚህ የጉዳት ወሬዎች ሐሰት ናቸው ብሏል። ዘገባውን ያደረሰን አዲስ ቸኮል ነው ከድሬዳዋ። በምስራቅ ኮንጎ ዴሞክራሲያዊ ሪፐብሊክ በሁለት የኢቦላ ሕክምና ማዕከሎች ላይ በደረሰ ጥቃት ሶስት የረድኤት ሰራተኞች መገደላቸውን የተባበሩት መንግስታት ድርጅት የጤና ጥበቃ ባለስልጣኖች ገልጸዋል። የዓለም የጤና ድርጅት በገለጸው መሰረት ሶስቱ ሰራተኞች የተገደሉት ማይ ማይ የተባለው ተዋጊ ቡድን አማጽያን የተባበሩት መንግስታት ድርጅት የጤና አገልግሎት በሚያንቀሳቅሰው ማዕከል ላይ ዛሬ ማለዳ ጥቃት በከፈተበት ወቅት ነው። ጥቃቱ የደረሰው በኢቦላ ሕክምና የተሰማሩ ሰራተኞች በሚኖሩበት ቢያካቶ በተባለ በኢቱሪ ክፍለ ሀገር በሚገኝ ከተማ ላይ ነው። የዓለም አቀፍ የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገብረየስ በተፈጸመው ግድያ ማዘናቸውን ገልጸዋል። እንዲህ አይነቱ ሁኔታ እንዳይደርስ የነበረን ስጋት እውን በመሆኑ ልባችን ተሰብሯል ሲሉ ሀዘናቸውን ገልጸዋል። አሁን ትኩረታችን የቆሰሉትን መንከባከብና በሌሎች አካባቢው ላይ ያሉ ሰራተኞችን ደህንነት መጠበቅ ላይ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሆንግ ኮንግ የሰብዓዊ መብት ጉዳይ ላይ ሕግ መፈረማቸውን አስመልክቶ ጠንካራ ተቃውሞ ለመግለጽ ስትል ቻይና ቤጂንግ ያሉትን የአሜሪካ አምባሳደር ጠርታ ማነጋገሯ ታውቋል። ድርጊቱ በቻይና ውስጥ ጉዳይ ላይ ጣልቃ መግባት ነው ሲሉ የቻይና ምክትል የውጭ ጉዳይ ሚኒስትር ሊ ዩቼንግ ለአምባሳደር ቴሪ ብራንስተድ ማስታወቃቸው ተገልጸዋል። አድማጮች ለአሁኑ ያሉን አጫጭር ዘገባዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋግራለን። የጋቢና ጉዟችን ይቀጥላል። ሀብታሙ ስዩምና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ኑርሳችን እናስደምጣችሁ። የአማራ ክልል ወጣቶች ማህበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች የወጣቶችና ታዳጊዎችን ሕይወት እያበላሹ በመሆኑ መንግስት በአስቸኳይ እንዲዘጋቸው ጠይቋል። ለንግድ ቤቶቹ ፍቃድ የሰጠው የኢትዮጵያ ብሔራዊ ሎቶሪ አስተዳደር አገልግሎቱ አገልግሎቱን የሚሰጡት ቤቶች የውርርድ መጫወቻዎች እንጂ ቁማር ቤቶች እንዳልሆኑ ገልጾ ከገቢ አንጻር ለመንግስት የሚያስገቡት ጥቅም አለ ብለዋል የብሔራዊ ሎተሪ አስተዳደር የህዝብ ግንኙነት አስተባባሪ አቶ ቴድሮስ ነዋይ። ይህም ቢሆን ግን ማህበረሰቡ ላይ ጉዳት አድርሷል ከተባለ እናየዋለን ብለዋል። የአማራ ክልል ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገር ስለ ማጫወቻ ቤቶቹ ጥቆማ እንደደረሳቸው ገልጸው በዝርዝር ተጣርቶ እርምጃ እንደሚወሰድም ተናግሯል። ጽዮን ግርማ ዝርዝር ዘገባ ይዛለች። የአማራ ወጣቶች ማህበር የህዝብ ግንኙነት ኃላፊ ዲያቆን ቢንያም ጸጋዬ በተለያየ አለም ሀገራት የሚደረጉ የእግር ኳስ ጨዋታዎችን ተንተርሰው ቤቲንግ በሚል ስያሜ ቁማር የሚያጫውቱ የንግድ ቤቶች በባህር ዳርና በጎንደር መበራከታቸውን ይናገራል። ንግድ ቤቶቹ ተመልካቾችን በቡድን በመከፋፈል ውጤቶችን አስቀድመው እንዲገምቱና ገንዘብ እንዲያስይዙ በማድረግ ወጣቱ የሱስ ተገዥ እንዲሆን እያደረጉ ነው ይላል። ቤቲንግ ይባላል። በተለያዩ ሀገራት ውስጥ የሚደረጉ የእግር ኳስ ጨዋታዎችን መሰረት አድርጎ ነው የሚሰሩት እና በጣም ብዙ ብር ነው የሚያንቀሳቅሱ። ተማሪ፣ መጋቢ የቀን ሰራተኛ በጣም ብዙ ማለት ይቻላል። ብዙ ሰው ደንበኛቸው ነው። ሁኔታው እጅግ ስላሳሰባቸው መረጃን በማሰባሰብ ጥናት ማድረጋቸውን ገልጾ እንደ ኡጋንዳ ያሉ ከባድ የፖለቲካዊ ኢኮኖሚያዊና ማህበረሰባዊ ውድቀትና ቀውሶችን በማስከተላቸውና አምራች ኃይሉ ላይ ኪሳራ በማስከተሉ በሀገር አቀፍ ደረጃ እንዲታገዱ መደረጉን ይናገራል። አያይዞም በአሁኑ ሰዓት በተለይ በባህር ዳር እየተስፋፋ መምጣቱን ገልጾ ከባድ አደጋ ከማስከተሉ በፊት ከወዲሁ እርምጃ ሊወሰድ ይገባል ብሏል። እጅግ በጣም አስደንጋጭ የሆነ የቁማር ሱስ በአጭር ጊዜ ውስጥ ወጣቶቻችን ያስላሉ። ያ ማለት እንግዲህ እንደ ሀገር፣ እንደ ክልል፣ እንደ ከተማ ማህበረሰባችን ማህበረሰባዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ መግባት የማይቀር ከግለሰብ ሕይወት ጀምሮ ከማህበረሰብ ሕይወት ድረስ በመክረት ያናጋብ ናደብለን ስላሰብን ና በዚህ ሰዓት ደግሞ ወጣቱ ሀገር ያለበትን ደረጃ እናውቃለን የሆነ ጠንካራ ሀገር ተረካቢ ትውልድ ማፍራት ነው የምንፈልገው እንጂ ለሀገርም ለራሱ የማይሆን ወጣት ማፍራት አንፈልግም። ውጤቶችን አየን። ብዙ ሀገራት ይህንን የቁማር ጨዋታ ሀገራቸው ላይ ከልክለው አስወጥተዋል። ይህን ሕክምናው ከባድ ነው። ወደ ሶስት ከተቀየረ በኋላ የሚያመጣው ውጤት እጅግ በጣም አስከፊ ነው። አብዛኛው የተንቀሳቃሽ ወንጀሎች አነሳሽውም ተነሳሽነታቸው የሚያገኙት ከዚህ ቁማር ቤት። ወጣቶች ያላቸውን ነገር ይበትናሉ። ሰው እነዚህ ወጣቶች ወደ ቤተሰብ ተመልሰው ወደ ወንጀል መግባታቸው አይቀርም። የአምራች ሀይሉን የቀንሰዋል። አብዛኛው ሰው የጋምብሊንግ ሱስ ያለበት ሰው ወደ አርባ ፐርሰንት በላይ የሚሆነውን የስራ ሰአቱን ቀፈው በቁማር ቤት ያ ማለት ነው። ይህንንም ታሳቢ በማድረግ ለተለያዩ የመንግስት መስሪያ ቤቶች ደብዳቤ መጻፋቸውን ገልጿል። ሌላዋ በባህር ዳር የምትገኘው የማህበሩ ስራ አስፈጻሚ አባል ትህትና በላይ ሁኔታው አሳሳቢ በመሆኑ ያለፈው አመት እንቅስቃሴ ሲያደርጉ እንደነበር ገልጻ፣ ቤቶቹ ህጋዊ ፈቃድ ያላቸው በመሆኑ ምንም ማድረግ አትችሉም ተብለን ተስፋ ቆርጠን ነበር፣ ነገር ግን አሁን በጣም አሳሳቢ ደረጃ ደርሷል ትላለች። አንድ በኢኮኖሚ ደረጃ ኢኮኖሚ ያናጋር ማለት ነው፣ ቁማር እስከሆነ ድረስ። ሌላው ፖለቲካ ደግሞ አጠቃላይ ያለውን የፖለቲካ ሁኔታ እንዳያቅና በሱስ ተጠምዶ። በቃ ሌላ ነገር እንዳይሰራ ለስራ እንዳይሰራ ያደርጋል። ጨዋታው ከብር ጋር ነው። ወጣቱን አንጠቃላይ ሌላውን ነገር እንዳስ ያደርገዋል እና ወጣቱን የመግደል ማለት ነው። በቃ ስፔሻ የሚሰራው ደግሞ አማራ ክልል ነው ያለው። ይሄ ነገር አዲስ አበባ ላይ ያለ ግን ሞሮፍ ባህር ዳር በጣም የተጠቃ ነው። አማራ ክልል ላይ ማለት ነው። ለዚህ ቁማር ከፍተኛ ገንዘብ እንደሚያወጡም ገልጻ እየሆነ ስላለው ነገር ታስረዳለች ዩኒቨርስቲ ተማሪዎች ሙሉ ለሙሉ ማለት ነው እኔ አሁን የባህር ዳር ዩኒቨርስቲ ተማሪ ነ ባህር ዳር ዩኒቨርስቲ ላይ ብዙ ተማሪ በዚህ የተጠቃ ነው በቃ ማለት ከተማሪ ከሚላክለት ብር ምን እያለ ነው በየቀኑ ሀያ ብር ሚኒመም እንኳን በተማሪ ደረጃ ሀያ ብር ይሄ ነገር ማለት ነው ሎተሪ አደለም እንደ ሎተሪ አንቋጥሞም ነው የቀኑ ነው ያለው ነገር ወጣቱን በጣም እየገደለ ነው ከስራው የበለጠው ስለዚህ ነው የሚያስበው። ከአስራ አራት አመት ጀምሮ በጣም ትልቅ የምታያቸው እስከ አምሳ እስከ አርባ አመት አካባቢ እስከ አርባ አምስት በቃ እዛ ድረስ የሚጫወተው ያውቃለሁ ትልቅ ደረጃ ማለት ነው እና ምን ያህል ከልጅነታቸው ጀምሮ ከሽማግሌ ድረስ ምን ያህል በቤት ውስጥ እንኳ የሚያናገሩ ቀው ሳስብ እንግዲህ፣ ለንግድ ቤቶቹ ፈቃድ የሰጠው የብሔራዊ ሎተሪ አስተዳደር የህዝብ ግንኙነት አስተባባሪ አቶ ቴድሮስ ነዋይ ጨዋታ እንጂ ቁማር አይደለም ይላሉ። ስፖርት ውርርድ ነው የምንሄደው የስፖርት ውርርድ ማለት እዛ እናንተ አሜሪካም ሀገር እየተፈጸመ ያለ ህጋዊ የሆነ ነገር ነው። ቁማር የማያስከኙ ምክንያቶች አሉት። አንደኛው ሀያ በመቶ ከገቢያቸው እነዛ የሚያጫውቱት ሰዎች፣ አጫዋቾቹ ሰዎች እኛ ቁማርተኞች አይደለም የምንላቸው እነሱ ሀያ በመቶ መክፈል አለባቸው ከትርፋቸው። ሌላው ለእኛ መስሪያ ቤት ከገቢያቸው አስራ አምስት በመቶ ኮሚሽን ይከፍላል። ተጨማሪ ታክስ ይከፍላሉ ለመንግስት። መንግስት ግዴታ አለባቸው የሰው ኃይል ይቀጥራሉ። ስለዚህ ማህበራዊ አስተዋጽኦ ከፍተኛና የመንግስት ግዴታዎችን የሚያስፈጽም ስለሆነ እኛ ቁማር አንለውም። በኢትዮጵያ ውስጥም በሌላው ዓለም በጣም የቆየ ነው። በኢትዮጵያ ውስጥ ከተጀመረ ወደ አንድ ስምንት አመት ይሆነዋል። በጣም የተስፋፋው ባለፈው አመት እና በዚህ አመት ነው። ስለዚህ ህብረተሰቡ ባለፈው አመት እና በዚህ አመት ሲስፋፋ ምንድን ነው ይሄ ነገር የሚል ጥያቄ እያስነሳ ነው ያለው። በዚህ አመት ነው በተለይ ጥያቄው እየጎላ የመጣው። አሁን እኛ ይህንን መሰረት አድርገን ደግሞ ከዛ ውጤት ተነስተን ፕሮጀክቱን እያየ ነው ነው ማለት ነው። ከአቶ ቴድሮስ ነዋይ ጋር ያደረግነውን ሰፋ ያለ ቃለምልልስ በነገ እለት የምናስደምጣችሁ ሲሆን የአማራ ክልል መንግስት ይህንን ሁኔታ እንዴት ኃላፊነት ስንል የክልሉን ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገርን ጠይቀናል። በዚህ በሎተሪ በቢንጎ መልክ፣ በተለያየ መልክ ጠዋታ የሚያጫውቱ ቁማር ቤቶች እየተከፈቱ እንደሆነ ባህር ዳርም ጎንደርም እንዳሉት ጥቆማ ደርሶናል። እኛ ምንድነው ሶሻሊ ሊያደርሱ የሚችሉት ቀውስ የሚለውን ነገር እያስጠናና ያለ ነው። አማራ ክልል ውስጥ ብቻ ሳይሆን ሌሎች አካባቢ እንደሚኖር ይጠበቃል። ነገር ግን እኛ እያጠራ ነው። አሁን ምንድነው የሚያጫወቱት? ምንድነው ሶሻል ሬስፖንሲቢሊቲያቸው? በህብረተሰብ ውስጥ የሚያደርሱት ተጽዕኖ ምንድነው ብለን ሰዎቹን ለጊዜው ስንጠይቃቸው ንግድ ፍቃድ አላቸው። በሀገሪቱ ንግድ ህግ መሰረት ተመዝግበው ንግድ ፍቃድ አለን የሚሉት ነገር ግን በእኛ ተጨባጭ ሁኔታ ይሄ ነገር ወጣቱን ያበላሻል የሚል አቋም ነው ያለን። ወጣቶቻችንም ማስተማር መምከር ያለብን ቢሆንም ግን እዚህ አይነት ቁማር ቤቶች ውስጥ እንዲሉ ደግሞ አንፈቅርም። ያው እዚህ ሀገር ውስጥ ህጋዊ ነኝ ሚልች ሰው ብዙ ነው። ጫት እያስቃመ ህጋዊ ነኝ ይልሻል። ሽሻ እያስጨሰ ህጋዊ ነኝ ይልሻል። ሆቴል ቡና ቤት ከፍቶ የተለያየ እጽ እንዲጠቀሙ እያደረገ ወጣቶችን ህጋዊ ነኝ ይልሻል። እንዲህ አይነት ነገር አለ። ስለዚህ አጠቃላይ በክልልም ሆነ በሀገሪቱ ውስጥ የህግ የበላይነትን የማስፈን እና ኢቲካል የሆኑ ወጣቶችን የማውጣት ስራችን የሚወስነው ቢሆንም እነዚህ ሁለት ባህር ዳርና ጎንደር ላይ ግን የሆኑ ቁማር ቤቶች አሉ። እነሱ ላይ ስላለው አጠቃላይ ሁኔታ ግን ጥናት እያጠና ያለ ነው። አጥንተን ካላቸው ማህበራዊ ቀውስ ከማስከተላቸው አንጻር በቀጣይ ፈቃድም ከሰጠው አቃል ጋር ተነጋግቶ ተጋብሮ ወድን ለመውሰድ እየሰራ ነው ያለ ነው። አድማጮች በዚህ ጉዳይ ላይ የባለሙያ አስተያየቶችን በነገ ዕለት እናስደምጣችኋለን። ጽዮንን፣ ለዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። እንግዲህ ሄደን ዛሬ በዚህ በአሜሪካን ሀገር ታንክስ ጊቪንግ በመባል የሚታወቀው የምስጋና በዓል የሚከበርበት እለት ነው። ይህ በዓል ለመጀመሪያ ጊዜ እንደ ኤሮፓያን አቆጣጠር በ1621 የሃይማኖትና የፖለቲካ ነጻነት ፈልገው ከአውሮጳ ወደ አሜሪካ በመጡ ሰዎችና በሀገሪቱ ላይ እየኖሩ በነበሩት ቀደምት አሜሪካውያን የመኸሩን ማለቅ ተከትሎ በህብረት ያከብሩት የነበረ በዓል ነው። ያንን ታሳቢያ ተደርጎ በዛሬው ዕለትም እየተከበረ ነው። እኛ መስሪያ ቤትን ጨምሮ በአካባቢው የምናገኛቸው ሰዎች ሁሉ እንኳን ለምስጋና በዓል አደረሳችሁ እየተባባሉ ነው። የመንግስት በዓልም ነው። የመንግስት በዓል ነው። ሰዎች ወደ ስራ ሄዱም፣ ቤታቸው ከቤተሰቦቻቸው ከጓደኞቻቸው ጋር ያከብራሉ። ቆንጅታዬ ስለ በዓሉ ተከታዩን ትነግረናለች። እሱን አዳምጠን እንመለስ። ብዙዎች አሜሪካውያን የዛሬውን የምስጋና ቀን በዓል የመጀመሪያዎቹ የውጭ ሀገር ሰዎች ዘ ኒው ወርልድ አዲሱ ዓለም ተብሎ የሚጠራው ክፍለ ዓለም የረገጡበት መታሰቢያ አድርገው ያከብሩታል። የታሪክ አዋቂዎች ግን አውሮፓውያኑ መጤዎች ዋምፕኖዋግ በሚባሉት ነባር አሜሪካውያን ህንዶች ተደርሶላቸው ባይረዱ ኖሮ ያን ጊዜ በህይወት ተርፈው የምስጋናን ቀን ለማክበር ባልበቁ ነበር ይላሉ። ያን ታሳቢ ባላደረገ መልኩ በዓሉም ማክበርም እንደማይቻል ነው የሚያስገነዝቡት። የመጀመሪያዎቹ አውሮፓውያን ሜይፍላወር በተባለችው መርከብ ተሳፍረው ወደ አዲሱ ክፍለ ዓለም ከደረሱ እነሆ 397 ዓመታት ተቆጠሩ። ያኔ ነው አዲሱ ዓለም ባዶ መሬት እንዳልሆነ፣ ነባር ህዝብ እንደሚኖርበት ያወቁት። ዋምፓናጓዎች አህጉሪቱ ላይ ለብዙ ሺህ ዓመታት ኖረዋል ከዚያ ቀድመው እናም የታሪክ ጠበብ እነሱ የዩናይትድ ስቴትስን ቀደምት ታሪክ በመፍጠር ረገድ ያበረከቱት አስተዋጽኦ መታወስ እንዳለበት የሚያስገነዝቡት ለዚህ ነው። ረኒ ጎኬ ዋሽንግተን ዲሲ የሚገኘው የአሜሪካ ህንዶች ታሪክ ብሔራዊ ቤተ መዘክር ባልደረባ ናቸው። እንዲህ ሲሉ ያስረዳል ስለዚህ የአሜሪካ ህንዶች የዛሬዋ አሜሪካ ታሪክና ባህል አካል እንዳልሆኑ ተደርጎ በተዛባ መልክ የሚነገረው ትክክል እንዳልሆነ ማስረዳት በጣም አስፈላጊ ነው። ዋምፓናጎች ያኔም የግብርናና የፖለቲካ ስርዓቶችን በደንብ አድርገው ገንብተው ይኖሩ እንደነበረ ነው የቤተ መዘክሩ የትምህርት ክፍል አስተባባሪዋ ረኔ ጎኬ የሚያስረዱት። for each hand we hold gathered round this table from far and near we travel home blessed that we are here With light in every window saying welcome, welcome share this feast come in away from the sun. በህዳር ወር የመጨረሻው ሐሙስ ላይ የሚከበረው ይህ በዓል ለመጀመሪያ ጊዜ የተከበረው እንደ ኤሮፓውያን አቆጣጠር በ1621 ዓ.ም የሃይማኖትና የፖለቲካ ነጻነት ፍለጋ ከአውሮፓ ወደ አሜሪካ በፈለሱ ሰዎችና ቀደምት አሜሪካውያን ነው። የመኸሩን በጥሩ ሁኔታ መጠናቀቅ ተከትሎ በህብረት ያከበሩት የምስጋናና የመሰባሰቢያ በዓላቸውም ነበረ። እንግዲህ ከዚያን ጊዜ ጀምሮ ስደተኞች ወደ አሜሪካ መፍሰሳቸውን ቀጥለዋል። ስደተኞች ወደ አሜሪካ እንደመጡ የባህል ግጭት እንደሚገጥማቸው የታወቀ ነው። ብዙዎች አዲስ ቋንቋ ከመማር ጀምሮ ከአዲስ ባህልና ከአዳዲስ በዓላት ጋር መለማመድ የግድ ይሆንባቸዋል። ይሁን እንጂ ቀድመው ወደ አሜሪካ የደረሱ ስደተኞች አዳዲሶቹን በማላመድ ረገድ ቀላል የማይባል ሚና ነው የሚጫወቱት። አርሊንግተን ቨርጂኒያ የሚገኘው የኢትዮጵያውያን ማህበረሰብ ማዕከልም በየዓመቱ የሚያደርገው የምስጋና ቀን ግብዣ እንደ ምሳሌ የሚጠቀስ ነው። የማህበረሰብ ድርጅቱ በዋሽንግተን ዲሲ ተለቅ ያለ የመሰባሰቢያ ድግስ አዘጋጅቷል። አብዛኞች ስደተኞች በጦርነት ከፈራረሱ እንደ ኢራቅ እና ፓኪስታን ካሉ ሀገሮች የመ የሚወጡ ናቸው። ይህ ዓመታዊ የምስጋና በዓል ስደተኞች ከአዲሱ ህይወታቸውና ከአሜሪካ ባህል ጋር እንዲላመዱ ለማገዝ እየታቀደ ነው። ሜሪያም ዳውድ ከአፍጋኒስታን የመጣች ስደተኛ ነች። ዛሬ የምስጋና ድግስ አለብን። እናም ሁሉም ሰዎች በተለይም አፍጋኖች ወደዚህ ድግስ ይመጣሉ። ይህ ፕሮግራም በተለይም ከአራት ዓመታት በፊት ግጭት ሸሽቶ ወደ አሜሪካ ሲመጣ ህይወት ክብድ ብሎት ነበር። የኢትዮጵያውያን ማህበረሰብ የልማት ድርጅት አዳሆ ተረጋግቶ ኑሮውን ቨርጂኒያ ላይ እንዲጀምር አግዞታል። እኔ ከስደተኛ ቤተሰብ ነው የመጣሁት። ዙሪያ ላይ ብዙ አይነት መልኮችና ባህሎችን አያለሁ። ለእኔ ይሄ ብዙ ነገር ነው። በጣም ስሜታዊ ይሆናለሁ። የኢትዮጵያውያን ማህበረሰብ ድርጅቱ መስራች ዶክተር ፀሐይ የተፈራ እንዲህ ሲሉ ያስረዳሉ። አጠቃላዩ ሀሳብ ስደተኞችን ከሰፊው ማህበረሰብ ጋር ማስተዋወቅ ነው። ለመማርና ለማወቅ እድሉን መፍጠር ነው። በዚህ የምስጋና ቀን ብዙዎች ያላቸውን በማጋራት ደግሰው በማብላት በዓሉን ያከብራሉ። ካዚማናን በድህነት ይኖሩባት ከነበረችው ከፓኪስታን በታዳጊ ወጣትነት ነው ወደ አሜሪካ የፈለሱት። ዛሬ ዋሽንግተን ዲሲ ውስጥ ተወዳጅ የሆነ ምግብ ቤት ባለቤት ናቸው። ችግረኞች ጎዳና ተዳራሪዎችን ያበላሉ። ይህን የማደርገው እንደ እስልምና እምነት ተከታይ አሜሪካዊ የእግዚአብሔርን ቃል ለመፈጸም ነው ይላሉ። ታዲያ ከዋይት ሀውስ ቤተ መንግስት ቅርብ ርቀት ላይ የሚገኘው ምግብ ቤት ባለቤቱ ካዚ የተራቡ የጎዳና ተዳዳሪዎችን የሚመግቡት በዚህ የምስጋና ቀን ብቻ ሳይሆን በየዕለቱ ነው። በማደርገው እግዚአብሔር ደስ እንደሚለው አውቃለሁ። ምክንያቱም በንጹህ ልብ፣ በንጹህ ፍላጎት ሌሎችን ከፍ ለማድረግ ከማንም ምስጋናም ሆነ እውቅና ሳልፈልግ እሱን ለማስደሰት ነው ማደርገው። ፓኪስታን ነው ያደግኩትና ረሃብንና ድህነትን ቀምሸዋለሁ ይላሉ ካዚ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ከሰሞኑ የቻይናው ግዙፍ አሊባባ የበይነ መረብ ገበያ ላይ መስራችና የቀድሞ ሊቀመንበር አዲስ አበባ ይገኛሉ። ሀብታሙ ስዩም በቀጣይ የሳይንስና ቴክኖሎጂ መሰናደው የእሳቸውን ጉብኝት ለኢትዮጵያ የቴክኖሎጂ ጅምር ያለውን ፋይዳ በተመለከተ ከአንድ ባለሙያ ጋር ተወያይቷል። እንዲህ ይሰማል። ከግዙፍ ዓለም አቀፍ ዘርፈ ብዙ የቴክኖሎጂ ድርጅቶች መካከል አንዱ የሆነው የአሊባባ ድርጅት መስራችና የቀድሞ ሊቀመንበር ከሰሞኑ ኢትዮጵያን በመጎብኘት ላይ ይገኛሉ። በስካሁኑ ቆይታቸው ድርጅታቸውና የኢትዮጵያ መንግስት የኤሌክትሮኒክ ዓለም ንግድ የተሰኘውን መርሃ ግብር በኢትዮጵያ ለማስጀመር የመርህ ስምምነት መፈራረማቸው ተሰምተዋል። ለመሆኑ የኒህ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑት ሰው ሰሞነኛ ጉብኝት ለሀገራችን የቴክኖሎጂ ምህዳር ምን አንድምታ ይኑረዋል? በዚህ ርዕሰ ጉዳይ ላይ ለመነጋገር ሰለሞን ሙልጌታ ካሳን ጋብዣለሁ። ሰለሞን በኢቤስ ቴሌቪዥን የሚተላለፍ ቴክኖሎጂ ላይ የሚያተኩር ትርኢት አዘጋጅና አቅራቢ ነው። የግርም ተሳይቴክ መጽሐፍ ደራሲ እንዲሁም የቴክኖሎጂ አምባሳደርም ከመሆኑ ባሻገር እዚህ ዩናይትድ ስቴትስ መቀመጫውን ባደረገው በፎርቹን መጽሔት ምርጥ አምስት መቶ አማካሪ ድርጅቶች ዝርዝር በተካተተ ድርጅት ውስጥ የቴክኖሎጂ ስትራቴጂስትና አማካሪ ሆኖ ይሠራል። ሰለሞን ግብዣና አክብረህ በስልክ መስመራችን ላይ ስለተገኘህ እጅግ አመሰግናለሁ። እኔም ጥሪ ስላደረግህልኝ በጣም አመሰግናለሁ አ ወደ ቀዳሚ ጥያቄ ልሻገር። ሰሞነኛው የሚስተር ጃክማ ጉብኝት ገና በመሟሟቅ ላይ ላለው የኢትዮጵያ የቴክኖሎጂ ምህዳር ምን አይነት ትርጉም አለው? ምንስ ነው ፋይዳው የሚለውን እስቲ ትንሽ እንነጋገር። በጣም ጥሩ ጥያቄ ነው። እሱ አይ ቲንክ የውይይታችንን መሰረት ያበጃል ብያለው ብዬ አስባለው። በጣም ብዙ ነገር ነው የሚሆነው። እንደምታውቀው ስለ አሊባባ ብዙዎቻችን እናውቃለን። እየሆነ ያለው የቻይናው አማዞን ነው የሚባለው ወይም የዓለም አቀፉ አማዞን ነው የሚባለው፣ ብዙ ነገር በዛ ላይ በኢኮሜርስ ወይ ደግሞ በኤሌክትሮኒክ ላይ በተመሰረተ የንግድ ልውውጥ ላይ ከፍተኛ ስኬትን ያስመዘገበ የዲጂታል ፕላትፎርም የቴክኖሎጂ ተቋም ነው። ስለዚህ ይሄንን ደግሞ የመራው ባለራዕዩ ኢትዮጵያ መጥቶ ይሄ የዚሁ እንቅስቃሴ አካል ኢትዮጵያ እንድትሆን እፈልጋለው ብሎ ይሄንን ስምምነት መፈጸሙ በጣም ትልቅ የሆነ አንድምታ ይኖረዋል። ምክንያቱም ይሄ ነገር በሚጀመር ጊዜ ይሄ ራዕይ ወይም ይሄ ወደ ተግባር በሚከባበት ጊዜ ቴክኖሎጂ ብቻ አይደለም፣ በውስጥ የሚያካትተው አብሮው ይዟቸው የሚመጠው የሚመጡ ፍላጎቶችና መስፈርቶች ይኖራሉ። ለምሳሌ በዚህ በኤም ኦ ዩ በሚባለው ሜሞራንደም ኦፍ አንደርስታንዲንግ ስ ፍርርም ወቅት ላይ ከተጠቀሱት ነገሮች አንዱ ይሄ ኢደብሲፒ ቅድም የገለጽ ከሁን ፕላትፎርም ለመጀመር ፖሊሲ መስተካከል አለበት፣ ፍሬምወርኮች መሰራት አለባቸው። የዲጂታል ካፓሲቲ ቢልዲንግ ወይ ደግሞ ይሄ የዲጂታሉ የአቅም ግንባታ ይህንን ነገር ሰፖርት ማድረግ የሚችል የአቅም ግንባታ በአገሪቱ ላይ የግድ ያስፈልጋል። ከዚህም በተጨማሪ የሰው አቅም ግንባታ ሂውመን ካፒታል የምንለውም ተያይዞ ይመጣል ማለት ነው። ከዚህ በተጨማሪ በርካታ ነገሮችን አብሮ ይዞ ይመጣል። ስለዚህ እጅግ በጣም ትልቅ ነገር ነው ብዬ ነው የማስበው። በዚህ ኢኒሽቲቭ ውስጥ ኢትዮጵያ በአፍሪካ የመ ሁለተኛዋን የሆነችው በሁለት ሺህ አስራ ስምንት ዓመተ ምህረት ሩዋንዳ የመጀመሪያዋ የኢ ደብዩ ቲ ፒ ኢኒሽቲቭ ተቀባይ ሆና ነበረ። የሁለተኛው ደግሞ ሀገር ጃክማ ኢትዮጵያ እንድትሆን ወስኖ ይሄ ሆነዋል ማለት ነው። ስለዚህ በጣም ትልቅ ውጤት ያመጣል ብዬ ተስፋ አደርጋለሁ። እንግዲህ እንደሚታወቀው በተለያዩ መስኮች እንቅስቃሴያቸውን እያሳዩ ያሉ አነስተኛ ወጣኔዎች ወይም ስታርት አፕስ ኢትዮጵያ ውስጥ የአሁኑ የአሊባባ መስራች ጉብኝት በልዩ ሁኔታ እነሱን የሚጠቅምበት አግባብ አለው ወይ? አዎ እንግዲህ የኢዲፒ ወይ ኤሌክትሮኒክ ወልድ ትሬድ ፕላትፎርም ዋናው አላማውም ከዛ ጋር የተያያዘ ነው። ምክንያቱም በሁለት ሺህ አስራ ስድስት ዓመተ ምህረት በዚሁ በጃክማ ነው ይሄ ነገር ወደ ተግባር የመጣው። ቤዚክሊ ምንድን ነው? በኤሌክትሮኒክ ሁኔታ የሚደረጉ ግብይቶችን የሚያነሳሳ የሚያበረታታ ዋና ትኩረትን ደግሞ በስሞል ኢንተርፕራይስስ ስሞል ሚዲየም ኢንተርፕራይስስ ኤስ ኤም ኢስ በምንላቸው ላይ ትኩረት ሰጥቶ እቃቸውን፣ ስራቸውን የሚያከናውኑትን ነገር በዓለም ገበያ ላይ በትልልቆቹ ሳይጨፈለቁ እኩል ተፎካካሪ ሆነው ስራዎቻቸውን እንዲያቀርቡ የሚያደርግ ነው። ስለዚህ እንግዲህ እንዳልኩህ ቀጥተኛና ቀጥተኛ ያልሆኑ ብዙ ስታርታፖችን መደገፍ ይችላል። ጥቅም ሊያሰጥ ይችላል ተብሎ መታሰብ ይችላል። ከሚመረትበት ጀምሮ ከገጠር ይሁን ከከተማ አነስተኛ ከተሞች ወደዚህ ፕላትፎርም እስኪመጣ ድረስ ሰፊ የሆነ ሰፕላይ ቼን አለ። በዛ ውስጥ ብዙ ስራ ፈጠራዎች፣ ተጠቃሚዎች ይኖራሉ ተብሎ ይታሰባል። ስለዚህ ቀጥታ ይህ እንዲሁም የሚመለከተው ስታርታፖችም ቴክኖሎጂውን የሚደግፉትም ሆነ በተዘዋዋሪ ደግሞ ይህ ምርታቸውን የሚያቀርቡት በዚህ ቴክኖሎጂ ተጠቃሚ የሚሆኑትን ሁሉ ስለሚያካትት ከስታርታፖች ጋር እና ከአነስተኛ ድርጅቶች ጋር በጣም የተያዘ ነው ብዬ አስባለሁ። እንግዲህ የጃክማ ሰሞንኛ ጉብኝት ከፈጠረው ፈንጠዝያ ተሻግረው ግን አሁንም ሊታሰብባቸው የሚገቡ ጉዳዮች ይኖሩ ይሆናል። እዚህም እዚያም የሚታዩ የወጣት ቴክኖሎጂ እንቅስቃሴዎች አሉ። በግዙፉ ተቋም ጥላ ስር እንዳይሸፈኑ፣ ጫናው እንዳይደርስባቸው ምን መደረግ አለበት? ኢትዮጵያ የአሊባባን ጉዳይ በምን ጥንቃቄ ውስጥና ና ነው ማስተናገድስ የሚኖርባት? በጣም ጥሩ ጥያቄ ነው። ይሄ ሁልጊዜ መታየት ያለበት ነው። በዓለም አቀፍ ደረጃ እንግዲህ ትልልቅ ኩባንያዎች እንቅስቃሴ በሚያደርጉ ጊዜ ስራቸውን በሚያስፋፉ ጊዜ ሁልጊዜ ታሳቢ የሚሆነው ወይም ደግሞ ስጋት የሚሆነው ከስር ያሉት ይጨፈለቃሉ የሚለው ነው። እንግዲህ ያንድ አይሆን ተስፋ አደርጋለሁ መንግስትም እንዳልኩት ወይም ደግሞ ቀደም ብዬ ጠቅሾ ላይሆን ይችላል መንግስትም በስር ያሉ ታዳጊ ወጣቶችን የቴክኖሎጂ ኩባንያ ለማቋቋም የሚፈልጉትን ኢኮሜርስ ፕላትፎርም ማደራጀት የሚፈልጉትን እንግዲህ በማይጨፈልቅ መንገድ እነሱን በሚያቅፍ መንገድ ይሆናል ብዬ አስባለሁ። እንደ እኔ መረዳት ከሆነ ኢ ደብሊው ቲ ፒ ዋና አላማው በሀገር ውስጥ ያሉ ምርቶችን ከጥቃቅን እና አነስተኛ ተቋማት የሚፈጠሩ ምርቶችን በአለም አቀፍ ገበያ ላይ ለማቅረብ ነገሮችን ማመቻቸት እንደሆነ ተስፋ አረጋለሁ። ያ በእንዲህ እንዳለ ደግሞ በጎንዮሽ እንዳልከው በርካታ ግሩም የሆኑ ወጣቶች የራሳቸውን አነስተኛ የሆነ ኢ ኮሜርስ ፕላትፎርም እየፈጠሩ የሀገር ውስጥ ደግሞ ፍላጎትን ለማሟላት እንቅስቃሴ እንዳለ አውቃለሁ። እኔም ከምሰራው ስራ በሾይም ላይ የሚያቀረብኳቸው የተወሰኑ አሉ እና እንግዲህ ኢ ደብሊው ቲ ፒ አላማው ፕላትፎርም የኢትዮጵያን ምርቶች ወደ አለም አቀፍ ገበያ የማውጣት ነገር ከሆነ ከስር ያሉ ወጣቶች ደግሞ ሀገር ውስጥ በጣም ሰፊ ፍላጎት እንዳለን እናውቃለን። መቶ አስር ሚሊዮን ህዝብ የሚኖርባት ሀገር ነች ኢትዮጵያ። የከተማዎቹን እንኳን ብንቆጥር ለይተንም ብዙ ሚሊዮን ሰዎች አሉ እና ያ ፍላጎት እስካለ ያን እያቀረቡ ይሄ ደግሞ ትልቁ ደግሞ አቅም ለጊዜው አቅማቸውን እስከሚገነቡ ደግሞ አቅም ያለው የአሊባባ አይነቱ ከአለም አቀፍ ገበያው ጋር ኢትዮጵያን ለማገናኘት ከሆነ የአርሶ አደሮቻችንን ምርት ሊሆን ይችላል፣ የፋብሪካ ስራዎችን ሊሆን ይችላል፣ ውጤቶችን፣ ምርቶችን ወደዛ የሚወስድ ከሆነ ተደጋጋፊ ነው ብዬ አስባለሁ። ግን እንደጠቀስከው አንተ ፖሊሲው ቀረፃው፣ የወደፊት ሂደቱ ሮድማፑ ከስር ያሉትን ሀገር በቀል የሆኑትን በማይጨፈልቅ መንገድ መሆኑ መታሰብ አለበት

እንግዲህ አድማጮቻችን ከቴክኖሎጂ ስትራቴጂስት እና የቴሌቪዥን ቲቪ አቅራቢው ትርኢት አቅራቢው ሰለሞን ሙልጌታ ካሳ ጋር የተደረገው ውይይት ሰፊ ክፍል በድረገጻችን ላይ ይገኛል። ዛሬ እንግዲህ እዚህ ላይ ያገባደናል ፕሮግራማችን። አብራችሁን ስለነበራችሁ በጣም እናመሰግናለን። አስተያየቶቻችሁን በፌስቡክ አድራሻችን፣ በትዊተርም፣ እንዲሁም በኢሜይል አድራሻዎቻችን ልታደርሱን ትችላላችሁ። ሄድ ኤደን እና ሀብታሙ አብረናችሁ ነበር ከሞክቢሊያ ቢሮ ጋር የምስጋና ቀን ስለሆነ እናንተም አብራችሁን ስለነበራችሁ እናመሰግናለን። ደህና ደህና ዋሉልን። Was soll denn in der Radonisagalamerika?